voice of America። የኢትዮጵያ የባህር ኃይል እንዲኖራት ለማድረግ እንቅስቃሴዎች ተጀምረዋል አሉ። የኢፌዴሪ መከላከያ ሰራዊት ዋና ኤታ ማጆር ሹም ጀኔራል ሰዓረ መኮንን የሰሜን እዝ የሀገር መከላከያ ሰራዊት አዲስ ዓመትን ምክንያት በማድረግ በመቀሌ ከተማ ዛሬ ባዘጋጀው መድረክ ነው ጀኔራል ሰዓረ ይህን የተናገሩት። በቀጣይ አዲስ ዓመት በኢትዮጵያ በዘመናዊ ቴክኖሎጂ የበለጸገ ሰራዊት ለመገንባት ታቅዶ እየተሰራ መሆኑን ነው የተናገሩት። ለዚህም መንግስት የተለያዩ አደረጃጀቶች ቀርጾ ስራዎች ተጀምረዋል ነው ያሉት። ሙሉጌታ ጽባ ከመቀለ የሰሜን እዝ የአገር መከላከያ ሰራዊት አዲስ ዓመት ምክንያት በማድረግ በመቀለ ከተማ ባዘጋጀው መድረክ ላይ የተገኙ የፌዴሬ ፕሬዚደንት ዶክተር ሙላቱ ተሾመም ሰራዊቱ ለህዝብና ለሀገር ቅድሚያ በመስጠት ህገ መንግስቱን በማስከበር እያከናወነ ያለው ተግባር ተጠናክሮ ሊቀጥል ይገባል ብለዋል። በቀጣይም ሰላሙን በማስከበር ዙሪያ አሁንም ሰራዊቱ በፊት ሆኖ ሊሰራ እንደሚገባም ተናግረዋል። ምንም እንኳን ሰላም የማረጋገጡ ጉዳይ የሁሉም ዜጋ ኃላፊነት እና ተግባር ቢሆንም የመከላከያና የጸጥታ አካላት ግንባር ቀደሙን ድርሻ ይወስዳሉ። በመሆኑም በየትኛው ሀገራችን አካባቢዎች ሊፈጠሩ የሚችሉ የጸጥታ መደፍረስ ችግሮችን አስቀድሞ ለመከላከል የሚያስችል ዝግጁነት እና ተቋማዊ አሰራር በተጠናከረ መንገድ መገንባት እጅግ በጣም አስፈላጊ ነው። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የፌዴሪ መከላከያ ኃይል በህዝብና መንግስት የተሰጠው ኃላፊነት በላቀ ህዝባዊነት፣ ጀግንነት እየተወጣ እንደሚገኝ ነው የገለጹት። በታሪክ አጋጣሚም ጠላት በትግራይ አካባቢ ሲገባ የትግራይ ህዝብ ከሰራዊት ጎን በመሰለፍ መስዋዕትነት መክፈሉም አስታውሷል። የትግራይ ክልል ህዝብ ታሪክ አጋጣሚ ሆኖ በአቀማመጡ አገራችንን ለመውረር የሚንቀሳቀስ የጠላት ኃይል መግቢያ በር ስለሚገኝ የውጭ ጠላት የመጀመሪያ ፍልሚያው ከትግራይ ህዝብ ጋር ነው የሚያደርገው። በመሆኑም የትግራይ ህዝብ የሀገራችንን ሉዓላዊነት ለማስጠበቅ በተደጋጋሚ ከፍተኛ መስዋዕትነት የከፈለ ህዝብ ነው። በኤርትራ መንግስትም የሀገራችንን መደፈር ለመቀልበስና የሀገራችንን ሉዓላዊነት ለማስከበር እንደ ህዝብ ከመከላከያ ሰራዊታችን ተሰልፎ ብዙ መስዋዕት የከፈለ ህዝብ ነው። የትግራይ ሚሊሻዎች እንደ መከላከያ ሰራዊቱ ምሽግ ውስጥ ገብተው ለሀገራችን ለዓላምነት ከተልኮቸው በላይ መስዋዕትነት ተከፍሏል። በቀጣይም የትግራይ ህዝብ እንደ ህዝብ በታሪክ በተደጋጋሚ እንደተረጋገጠው ለሀገራችን ክብር ብቻውም ከሌሎች ብሔረሰቦችም እጅ ለእጅ ተያይዞ አገራችን ተከብራ እንድትኖር ድርሻውን ለመወጣት ዝግጁ መሆኑን ለማረጋገጥ እፈልጋለሁ። የፖለቲካ መሪዎች በዚህ ሀገር ሊፈጽሙት የሚገባ ተግባር ባለመፈጸማቸው ችግሮች በታዩበት ጊዜም ሰራዊቱ ህዝባዊነትን ጠብቆ ህገ መንግስቱ እንዲከበር በጽናት ሰርቷል ብለዋል። ዶክተር ደብረጽዮን ሰራዊቱ ለሀገሩ መስዋዕትነት በመክፈል ላካበተው ጀግንነት ክብር እንደሚገባው ያመለከቱት ዶክተር ደብረጽዮን በቀጣይ ህዝብንና ህገ መንግስቱን መሰረት በማድረግ ኃላፊነቱ ሊወጣ ይገባልም ብለዋል። የቀድሞ የኢትዮጵያ መከላከያ ሰራዊት ኢታ ማጆር ሹም ኔትናል ጄኔራል ጻድቃን ገብረትንሳይም በመድረኩ ተገኝቷል። ጄኔራሉ ከ17 ዓመታት በኋላ የሰራዊቱ መኮንኖች ጋር በአንድ መድረክ መገናኘታቸው እንዳስደስታቸውም ገልጿል። በመድረኩ ከተሳተፉ ጀኔራሎች ስማቸውም እያነሱ የሰሩት ጀግንነት እየገለጹ ነበር። ይህንንም የሰሩ ጀግኖች ማክበር ይገባልም ብለዋል። ሰራዊቱ ከተሰናበተ በኋላ እንደሚከበር ሲያውቅ ለሀገሩ ታምር ይሰራልም ብለዋል። ሰራዊት ውስጥ ያሉ ሰዎች ሰራዊት ውስጥ በሚኖርበት ወቅት ህገ መንግስቱን መነሻ አድርገው በኩራት በልበ ሙሉነት ህዝባቸውን በማፍቀር አገራቸውን እንዲያገለግሉ አስፈላጊ ሲሆን ደግሞ ህይወታቸውን እንዲሰጡ እንዲኮሩ እንዲደሰቱ፣ ከተፈለገ ሌላ ጊዜም እንዲሁ እንዳልባሌ እንደማይወረወሩ እንደሚከበሩ ሲያውቁ የበለጠ ስቅ ይኖራቸዋል፣ የበለጠ ሞራል ይኖራቸዋል። ስለዚህ ይሄ ጥሩ ጅምር ነው፣ ቀጥሉበት ለማለት እፈልጋለሁ። በኢትዮጵያ ወቅታዊ ፖለቲካ ሁኔታዎች አስመልክቶ ንግግር ያደረጉ ኔትራል ጀኔራል ጻድቃን አሁን ያለንበት ጊዜ የሽግግር ወቅት ነው ብለዋል። ይህንንም በተቻለ መንገድ ማስቀጠል ይገባልም ብለዋል። በአሁኑ ጊዜ እየታዩ ያሉ የጥላቻ ፖለቲካም ማስተካከል እንደሚገባም ገልጸዋል። የሀገር መከላከያ ሰራዊት በጣም ጠንካራ በሆነ አለት መሰረት ላይ የተገነባ የሀገር ምሰሶ ነው። ይሄ ሁል ጊዜ መዘንጋት ያለበት ነው። የመከላከያ ሰራዊት እንደ ግለሰብ ትግሬ ሊሆን ይችላል፣ ኦሮሞ ሊሆን ይችላል፣ አማራ ሊሆን ይችላል። በግዳጅ አፈጻጸሙ ግን ብሔር የለው። ጀነራል ሳር ቀደም ብሎ ባለፈው ጊዜ እንደገለጸው የሀገር መከላከያ ሰራዊት ሀገር እንጂ ብሔር የለው። የእናንተ መነሻ ለሀገር የሚጠቅመው ነገር ምንድን ነው የሚለው ነው መሆን ያለበት። ይህን ግዳጃችሁን ህገ መንግስቱን መሰረት አድርጋችሁ ከዚህ ቀደም እንዳደረጋችሁት በብቃት እንደምትወጡ ተማመናለሁ። የፌዴራል መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀኔራል ሰዓረ መኮንንም ኢትዮጵያ ያለችበት ቀጠና እስትራቴጂካዊ ከመሆኑ ጋር ተያይዞ የተለያዩ አካላት የሚያደርጉትን እንቅስቃሴ ችላ እንደማይባል ጠቅሰው የባህር ኃይሉ መቋቋም ያለውን አካባቢያዊ ተጽዕኖ ለመመከት በመንግስትም የታመነበት መሆኑን አስረድተዋል። ለዚህም ባህር ኃይሉ በአዲሱ መልክ እንዲደራጅ የሚያስችል ስራዎች ከአዲሱ ዓመት ጀምሮ ተግባራዊ እንደሚደረግ ተናግሯል። የባህር ዳር ያለመኖር የባህር ኃይል እንዳይኖር በመሆኑም ትልቅ ሀገር፣ ትልቅ ሕዝብ ይዘን የብሔራዊ ጥቅማችን ክልል እየሰፋ ያለበት ባለንበት ስትራቴጂክ አቋም መመት ጋር ተያይዞ በርካታ ሀገራት በአካባቢያችን እያደረጉ ያለውን ሁኔታ ቸል ማለት የሌለብን ብቻ ሳይሆን ለብሔራዊ ጥቅማችንም ሲባል በአካባቢ የሚኖረን ድርሻና ተሳትፎ ለማሳደግ ብሎም ብሔራዊ ጥቅማችንን ለማስጠበቅ የባህር ኃይል ለመገንባት መንግስታችን በወሰነው መሰረት ስራ ለመስራት የሚያስችሉ እንቅስቃሴዎች የጀመር ሲሆን በያዝነው ዓመት ይህን ዓላማ ለመሳከፍ የቻልነውን ሁሉ ለመስራት እንጥራለን። የሰራዊትን አቅም ለማጎልበትም ዘመናዊ ቴክኖሎጂ መሰረት ያደረገ ግንባታ እንደሚካሄድ ገልጸው ለዚሁ የሚያግዝ የመከላከያ ሰራዊት፣ የስርዓተ ትምህርት ቀረጻና የሪፎርም ስራዎች ከቀጣይ ዓመት ጀምሮ በስፋት ይሰራሉ ብለዋል። በመድረኩ ለመከላከያ ሰራዊቱ እድገትና ለውጥ ለሰሩ አካላትም እውቅና ተሰጥቷል። ለአሜሪካ ድምፅ ራዲዮ ሙልጌታ ጽበሃ መቀለም